የማኅበራዊ መገናኛ ዘዴዎች ቅኝት ጠና ይስጥልን። በዛሬው መሰናዶ በሳምንቱ መነጋገሪያ የነበሩ ርዕሰ ጉዳዮችን በማኅበራዊ የመገናኛ ዘዴዎች ዞር ዞር ብለን እንቃኛለን። አዲሱ የምርጫና የፖለቲካ ፓርቲዎች አዋጅ የሕልውናችን አደጋ ሆኗል የሚሉ ፓርቲዎች የረሃብ አድማ ልናደርግ ነው እያሉ ነው። ፓርቲዎቹ እንዳሉት ወደ ረሃብ አድማ ከመሄድ የሚያግዳቸው የሕዝብ ተወካዮች ምክር ቤት በዓመቱ የመጀመሪያ ስብሰባ በጉዳያቸው ላይ ከመከረ ብቻ ነው። ጉዳዩ በማህበራዊ ድረገጾች ነቀፌታ በርትቶበታል። ፍሬው አበበ አባልና ደጋፊ ያለው ፓርቲ ሲከፋው ሰልፍ ጠርቶ እንኳንስ ገዢውን ምድሩን ያንቀጠቅጣል፣ የእኛዎቹ አባል አልባ ፓርቲዎች የሚጠሩት ቢያጡ በረሃብ አድማ ጮማቸውን እያቀለጡ ያለቅሳሉ ሲሉ ነቅፈዋቸዋል። ገረመው አያሌው ደግሞ ወትሮም ፓርቲ ያቋቋሙት ለረሃብ ማስታገሻ ነው፣ ወዳጄ አለማፈራቸው የምርጫ ህግ ካልተሻሻለ የረሃብ አድማ እናደርጋለን አሉ ሲሉ ለፍሬው አበበ በሰጡት መልስ ጠይቀዋል። በዚህ ጉዳይ ባልጽፍ ደስ ባለኝ ሲሉ የጀመሩት ተክሌ በቀለ እኔ በግሌ አንድ ሺህ ሰው ተሆኖም ፓርቲ መመስረት መቻል አለበት ባይ ነኝ። የሀብት ክፍፍል ጥያቄን ሲያስከትል ግን አከፋፋዩ መንግስት በምርጫ ቦርድ በኩል የራሱን መመዘኛዎች ማውጣቱ ተገቢ ነው። ተቃዋሚዎቻችን የረሃብ አድማ ሊያደርጉ ነው ሲባል ስሰማ ግን ለውድቀታቸው ማንን ተጠያቂ ሊያደርጉ እንደፈለጉ እየገረመኝ ነው ብለዋል። ግዛቸው አበበ ደግሞ የአብይ አህመድ ቡድን በሚሰጠው መመሪያም ሆነ መሰሪ ምክርን በመጠቀም የፓርቲዎችን ቁጥር መወሰን ተገቢ አይደለም። የአብይ ቡድን ማድረግ የሚችለው በገንዘብ የሚደጉማቸውንና የማይደጉማቸውን ጽሕፈት ቤት የሚሰጣቸውንና የሚነፍጋቸውን ፓርቲዎች የሚለይበት መመሪያና ደንብ ማውጣት ብቻ ነው። የአገሪቱ አቅም ፓርቲ ነኝ የሚለውን ሁሉ መሸከም ስለማይችል ነገር ግን አሜሪካ ውስጥ ሁለት ፓርቲዎች ብቻ ነው ያሉት በሚል ተረት የኢትዮጵያን ፓርቲዎች ቁጥር ለመወሰን ተጽዕኖ ማድረጉ አምባገነናዊ አካሄድ ነው። ምርጫ ቦርድ ይህን በአብይ አህመድ ጉትጎታ የመጣን ውሰና መተው አለበት 100 ሚሊዮን ሕዝብ ባለበት አገር እንዴት 10 ሺህ በዛ ይባላል? የሚለው ምክንያትም ውሃ አያነሳም ሲሉ ከተክሌ በቀለ ጋር በፌስቡክ ባደረጉት ውይይት ላይ ጽፈዋል። ለመሆኑ የፖለቲካ ፓርቲዎቹ ውጥ ምንድን ነው? በማህበራዊ ድረ ገጾች መወያያ ሆነው የሰነበቱት ሰባ ገደማ የኢትዮጵያ የፖለቲካ ፓርቲዎች ቅሬታቸውን ማቅረብ ከጀመሩ ሰንበት በት ብለዋል። ዋነኛ ቅራኔያቸው የሚመነጨው በቅርቡ ከጸደቀው አዲሱ የምርጫና የፖለቲካ ፓርቲዎች አዋጅ ነው። ፓርቲዎቹ ከዚህ ቀደም በሌሎች ርዕሰ ጉዳዮች ላይ ለመወያየት ተሰብስበው የህልውናችን ስጋት ሆኗል በሚሉት በዚሁ የምርጫና የፖለቲካ ፓርቲዎች አዋጅ ላይ ሲወዛገቡ ታይተዋል። ፓርቲዎቹ በአዲሱ አዋጅ እንደገና ተመዝገቡ ተብለናል የሚል ቅሬታ አላቸው። የኦሮሞ ብሔራዊ ኮንግረስ ሊቀመንበር አቶ ቶሎሳ ተስፋዬ 20ና 25 ዓመታት ሲንገላቱና ሲታገሉ የቆዩ የፖለቲካ ድርጅቶች እንደ አዲስ እንደገና ፓርቲያቸውን አፍርሰው በዚህ ህግ መመስረት አለባቸው ሲሉ ተናግረዋል። ፓርቲዎቹ ህልውናቸውን አተዋል የሚሉት አቶ ቶሎሳ አዋጁ አሳሪ ነው ሲሉ ቅሬታቸውን ለዶቸቨለ ተናግረዋል። የመላው ኢትዮጵያ አንድነት ድርጅት ተቀዳሚ ፕሬዝዳንት አቶ ማሙሸት አማራ በበኩላቸው አዋጁ የእያንዳንዳችንን ህልውና አፍርሶታል ባይ ናቸው። ፓርቲዎቹ ባለፈው ረቡ በአዲስ አበባ በሰጡት ጋዜጣዊ መግለጫ የህዝብ ተወካዮች ምክር ቤት በ2012 ዓ ም የመጀመሪያ ስብሰባ ጉዳያቸውን እንዲመለከት ጠይቀዋል። አለበለዚያ ከጥቅምት 5 እስከ 6 የረሃብ አድማ እናደርጋለን ሲሉ እንዲህ አስጠንቅቀዋል። አንደኛ፣ በተደጋጋሚ በህዝብ ተወካዮች ምክር ቤት በደብዳቤ ጥያቄያችንን ስናቀርብ ብንቆይም ለጉዳዩ ትኩረት ሰጥቶ መልስ ለመስጠት ሆነ እኛንም ለማነጋገር ፈቃደኛ ሆነው ስላልተገኙ በአዲስ ዓመት የመጀመሪያ ስብሰባ ጉዳያችን የማይታይ ከሆነ ከጥቅምት አምስት እስከ ጥቅምት ስድስት 2012 ዓ ም ድረስ የረሃብ አድማ እንደምናደርግ እናሳውቃለን። ሁለተኛ መላው የኢትዮጵያ ህዝብ ለክብሩ ለነፃነቱ፣ ለእኩልነቱ፣ ለሰብአዊ እና ለዲሞክራሲያዊ መብቱ መከበር፣ ለሰላምና ለፍትህ መስፈን ስንል ለምናደርገው የረሃብ አድማ በመንፈሱ እንዲያስበን፣ በጾም በጸሎት እንዲያግዘን፣ በሀሳብ እንዲረዳን፣ ከጎናችን እንዲቆም ጥሪያችን እናቀርባለን። ለፖለቲካ ፓርቲዎቹ እስካሁን ከህዝብ ተወካዮች ምክር ቤት የተሰጠ ምላሽ የለም። በሚቀጥለው ሳምንት ምክር ቤቱ የመጀመሪያ ስብሰባውን ያደርጋል። ፓርቲዎቹ በጠየቁት ጉዳይ ላይ ውይይት ያድርግ አያድርግ እስካሁን ድረስ በግልጽ የታወቀ ነገር የለም። ፌስቡክና ትዊተርን የመሳሰሉ የማህበራዊ ድረገጾች ተጠቃሚዎች ግን በጉዳዩ መነጋገራቸውን ቀጥለዋል። ሀና ጫላ በትዊተር ኢትዮጵያዬ ከኮሜዲያኖችሽ የተሻለ የሚያስቁኝ እኮ ፖለቲከኞች ናቸው የረሃብ አድማ ሲሉ በጉዳዩ መገረማቸውን ገልጸዋል። ታጋይ ህጻናት አሻንጉሊት ካልገዛሽልኝ ምሳዬን አልበላም ይላሉ ከሚል ማነጻጸሪያ የጀመሩት ካሳሁን መሰለ ደግሞ መድረክ አዘጋጅተው መወያየትና መከራከር ያቃታቸው ታጋይ ፓርቲዎች አዋጁ ካልተሻረ የረሃብ አድማ እንመታለን ማለታቸውን ጠቅሰው ነቅፈዋል። ኤርሚያስ ሙሉጌታ ደግሞ በፖለቲካ ፓርቲዎች የታወጀውን የረሃብ አድማ ተከትሎ የምግብ ዋጋ ይወርዳል ተብሎ ይጠበቃል ግን አድማ ባይደረግስ ምግብ እኮ የለንም ሲሉ ተሳልቀዋል። ደያሞ ዳሌ ደግሞ ስንት ሕዝብ እየተራበ በአስቸኳይ የምግብ እርዳታ ህይወቱን የሚያቆይባትን አገር ለመምራት በምርጫ እንወዳደራለን የሚሉ ፓርቲዎች የሕዝብ ድጋፍ የፓርቲነት መስፈርት መሆኑን በመቃወም የረሃብ አድማ ሲመቱ ከማየት የበለጠ ቀልድ የለም ብለዋል። ኑረዲን ሰኢድ የረሃብ አድማውን እድሜ ልክ ቢያደርጉት ለእኛ የኑሮ ውድነቱ ይቀንስልን ነበር። ምክንያቱም ተቃዋሚ ፓርቲዎች ከመብዛታቸው የተነሳ ለኑሮ ውድነቱ አስተዋጽኦቸው ከፍተኛ ነው ሲሉ ፌስቡክ ላይ ጽፈዋል። ሽመልስ ቶሎሳ ደግሞ ረባካችሁ ፈሩ። አስር ሺህ ደጋፊ ማስፈረም ካልቻላችሁ ማንን ልትወክሉ ነው? የኢትዮጵያ ህዝብ እንደሆነ እንደ በፊቱ በተለጣፊ አይሸወድም፣ ነቄ ሆኗል ብለዋል። ደርቤ ቢሰጥ በበኩላቸው የፓርቲ ጋጋታ ለሀገራችን አይጠቅማትም። ሰብሰብ ብላችሁ አቋም ይኑራችሁ። በፓርቲ ስም ገንዘብ ለመሰብሰብና ህዝብን ለማጋጨት ማነሳሳት ይቅርባችሁ ሲሉ ምክራቸውን ለግሰዋል። በሳምንቱ ዋና ዋና የኦሮሞ የፖለቲካ ፓርቲዎች በጋራ ለመስራት ከስምምነት መድረሳቸውን አሳውቀዋል። ፓርቲዎቹ ሰባት ናቸው። ስምምነት በተፈራረሙበት ዕለት በኦሮሞ ፖለቲካ ከፍተኛ ሚና ያላቸው የፖለቲካ ፓርቲ መሪዎችና የለውጥ አራማጆች ተገኝተዋል። እጅግ ደስ የሚል ዜና ነው። ኢትዮጵያችን የምትፈልገው በጋራ አንድ ሆኖ ለህዝብ መስራት ነው። በአሁኑ ጊዜ የሚያስፈልገው ሌሎችም ፓርቲዎች ይህን የተቀደሰ ዓላማ ወስደው መስራትና መተባበር አለባቸው ያሉት ጀማል አብደላ የፓርቲዎቹን ስምምነት እንደ በጎ እርምጃ ተቀብለውታል። ታደሰ ጌታቸው ይህ ነው አንድነት። ኦሮሚያም ኢትዮጵያም ተስፋ አላት። ፈርጣማ አንድነት ነው። በዴሞክራሲ ባህል እንዲህ አብሮ መስራት እንጂ በጠላትነት መፈራረጅ ማብቃቱ ያስደስታል። መባላት ሲቀር ማደግ ይመጣል። በማለት እንደ ጀማል አብደላ ሁሉ ደስታቸውን ገልጸዋል። ጂቲ አሬዶ ይህ ትልቅ ብስለት ነው፣ ህዝቡም የሚፈልገው ይህንን ነው። በውይይት በጠረጴዛ ዙሪያ መጨረሱ ምን ያክል ወደፊት እንደሄዳችሁ የሚያሳይ ነው። ህዝቡም እፎይታን ያገኛል። ጫካ ያሉትንም ለቤታቸው ያብቃቸው ሲሉ ምኞታቸውን ገልጸዋል። ኤርሚ ለ የተባሉ የፌስቡክ ተጠቃሚ የኦሮሚያ ፖለቲከኞች የተለያየ ሀሳብ ቢኖራቸውም ልዩነታቸውን ወደ ጎን ትተው በሚስማሙበት መልኩ በአንድነት ለሚወክሉት ህዝብ መቆማቸው ከምንም አንጻር ስታየው ትልቅ ውሳኔ ነው። ለክልሉ ሰላም መሰረት ነው። ለውጭ ኃይሎች ደግሞ የማይናጋ የማይነቃነቅ ግድግዳ ነው። አሁን የጃዋር የኦነግ የአብይ ደጋፊ ብሎ ምንም አይነት ሰላምን የሚያደፈርስ እንቅስቃሴ አይኖርም። ለኦሮሚያ ትልቅ ስራ ነው ሲሉ አተያያቸውን ጽፈዋል። የኦሮሞ የፖለቲካ ፓርቲዎች እንዲህ አይነት ስምምነት ሲፈጽሙ የመጀመሪያቸው አይደለም። ባለፈው ሳምንት በአዲስ አበባ ስምምነቱ ሲፈረም ከተገኙት መካከል የኦሮሞ ዴሞክራሲያዊ ፓርቲ ሊቀመንበር ጠቅላይ ሚኒስትር አብይ አህመድና ምክትል ሊቀመንበርና የመከላከያ ሚኒስትሩ አቶ ለማ መገርሳ፣ የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ፣ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲናና የኦሮሞ ዴሞክራሲያዊ ግንባር ሊቀመንበር አቶ ሌንጮ ለታ እንደዚሁም በኢትዮጵያና በኦሮሞ ፖለቲካ ከፍተኛ ተደማጭነት ያላቸው አቶ ጀዋር መሐመድ ተገኝተዋል። በርካቶች በፌስቡክ ና በትዊተር አሁን የፖለቲካ ፓርቲዎቹ የተፈራረሙት ስምምነት ከከዚህ ቀደሙ በምን ይለያል ሲሉ ጠይቀዋል። ከዚያስ ወዴት የሚል ጥያቄ ያቀረቡም አሉ። ስለ ስምምነቱ በይፋ የተገለጸ ነገር ባይኖርም የኦሮሞ የፖለቲካ መሪዎችን በአንድ ላይ የሚያሰባስብ ጋዲሰ ሆገንሰ ኦሮሞን ለመመስረት መስማማታቸውን በጋዜጣዊ መግለጫ አስታውቀዋል። አቶ ለማ መገርሳ የሚመሩትና አምስት አባላት ያሉት ኮሚቴ መቋቋሙም ተገልጿል። አድማጮች የዛሬው መሰናዶ ይህን ይመስል ነበር። እሸቴ በቀለ ነኝ። ጥና ይስጥልኝ።